የጀርመን የንግድ ስልት ላይ የሰላ ትችት የሰነዘሩት የአሜሪካው ፕሬዝደንት ዶናልድ ትራምፕ ሀገራቸው ጋር ያለው አስተማማኝ ያልሆነ ጉድኝት ተስፋ አይጣልበትም ሲሉ መራሂተ መንግስት አንጌላ ሜርክል ዜጎቻቸውንም ሆነ አውሮፓን በማሳሰብ የመልስ ምት ሰጥተዋቸዋል። ከአትላንቲክ ማዶ ለማዶ የተወጠረው ግንኙነት ግን የትራምፕ ቃል አቀባይ ሾን ስፓይሰር እንደሚሉት በደህናው ሁኔታ እየተጓዘ ላለመሆኑ ትራምፕ ዳግም ትናንት በተለመደው የትዊተር መስኮታቸው ብቅ ብለው ጀርመን ላይ የሰነዘሩት ጠንካራ አስተያየት አመላካች ነው። ጀርመኖች ላይ የሚሳይል ንግድ ጉድለት አለ። በዚያም ላይ ለኔቶና ወታደራዊ ዘርፍ የሚያወጡት ገንዘብ በጣም ትንሽ ነው። ይህ ደግሞ ለዩናይትድ ስቴትስ በጣም መጥፎ በመሆኑ ይለወጣል ብለዋል። የአውሮፓ ወታደራዊ ጠበብት ትራምፕ አንዳንድ የአውሮፓ መንግስታት ለሰሜን አትላንቲክ የጦር ቃል ኪዳን የመከላከያ አቅም የሚያደርጉት አስተዋጽኦ ትንሽነቱን መናገራቸው የመጋለጥ ስሜት እንዲያድርባቸው አድርጓል ባይ ናቸው። ያም ሆኖ አውሮፓ ከዚህ የበለጠ በጉዳዩ ላይ በወጉ ማሰብ የሚገባት ጊዜ አጋጥሟት እንደማያውቅም ያምናሉ። ከቡድን ሰባቱ ጉባኤ በኋላ አንጌላ ሜርክል በወደፊት እጣ ፈንታዋ አውሮፓ ራሷን ለመቻል መንቀሳቀስ እንዳለባት መናገራቸውም በጥንቃቄ መጤን እንደሚገባው ያሳስባሉ። የዋሽንግተን ከምዕራብ አጋሮቿ ጋር ያላት ወታደራዊ የመደጋገፍ ባህልና የኒክለር ከለላ መለወጥም በአካባቢው ሩሲያ በኃይሉ ሚዛን ላይ ሊኖራት የሚችለውን ክብደት ሊያጎላው እንደሚችልም ግምታቸውን ይሰነዝራሉ። የቤልጅግ የሮያል የውጭ ጉዳይ ተቋም ዳይሬክተር ስቫን ቢስኮፕ እንደሚሉት በጦር ኃይል ደረጃ ሲታሰብ ሀያ ስምንቱ የአውሮፓ ህብረት አባል ሀገራት በጋራ ያላቸው አንድ ነጥብ አምስት ሚሊዮን ወታደር በራሱ ጠንካራ ከመሆኑም በላይ ሩሲያ ካላት የሰራዊት መጠን ጋቻ ነው። ከአውሮፓ ውጭ ሰራዊት የማዝመቱ ጉዳይ ሲታሰብ ግን ያለ አሜሪካ ድጋፍ ጥያቄ ላይ እንደሚወድቅ ቢስኮፕ ይዘረዝራሉ። ለምሳሌ ወደ ሊቢያ ሰራዊት ለመላክ ቢታሰብ፣ ወታደራዊ ኃይል ከራስ ግዛት ወደ ውጭ በመላኩ እቅድ ካለ ዩናይትድ ስቴትስ አንችልም። ምክንያቱም ስልቱን ለማዘመን የተደረገ ነገር የለም። ለምሳሌ የረዥም ርቀት መጓጓዣው፣ ሳተላይቱ፣ ሰው አልባ አውሮፕላኖች፣ የአውሮፕላን ነዳጅ መሙያዎቹ ሁሉ በአሜሪካን አቅም የሚሟሉ ናቸው። እናም ይላሉ ቢስኮፕ የጀርመኗ መራሄተ መንግስትም ሆኑ የፈረንሳዩ ፕሬዚደንት ኢማኑዌል ማክሮ ራሷን የቻለች አውሮፓ ማየት ከፈለጉ በእነዚህ አስፈላጊ ነገሮች ላይ አቅማቸውን መገንባት ይጠበቅባቸዋል። ትራምፕ አሜሪካ ትቅደም መፈክራቸው ከሆነ ሰንባብቷል አውሮፓም ለራሷ በማሰብ አውሮፓ ትቅደም ማለት የጀመረች ይመስላል። ይህ አካሄድ ወደፊት ተጠናክሮ በአንድ ወቅት በጋራ ቆሞ የነበረው ኃይል ለየብቻው አቅሙን ማጎልበት ልጀምር የሚል ከሆነም ውጤቱ አፍራሽ ሊሆን እንደሚችል ቢስኮፕ ያሳስባሉ። ይህ አሉታዊ ውጤት ነው የሚያስከትለው፣ ምክንያቱም ሰዎችን ጠላቶች ያደርጋል። የተሻለ የሚሆነውም ለቡድኑ ጠላት ነው። ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዚደንት ሆኖ ስልጣን ላይ መውጣታቸው ይፋ ከሆነበት ጊዜ አንስቶ የአውሮፓ መንግስታት ከአትላንቲክ ማዶ ዘመናትን ተሻግሮ የኖረው ግንኙነት ምን ሊሆን ይችላል በሚል የየግላቸውን ግምት ይዘው ሲጠባበቁ ቆይተዋል። ወደ ሳውዲ አረቢያ ተጉዘው ከአረብ ሀገራት መንግስታት ጋር ሽብርተኝነትን ለመዋጋት ተማምለው ወደ ብራሰልስ የመጡት ትራምፕ በኔቶም ሆነ በቡድን ሰባቱ ጉባኤ ላይ ከምዕራባውያን አቻዎቻቸው ጋር ከተወያዩ በኋላ ያሳደሩት ስሜት አውሮፓውያንን ስለ ራሳቸው እንዲያስቡ አድርጓል። ቢስኮፕ ይህን እንደ መልካም አጋጣሚ መውሰድ ይገባል ባይ ናቸው። የትራምፕ እዚህ ጋር መምጣት እጅግ ጠቃሚ ነው፤ ምክንያቱም ሰዎች በዩናይትድ ስቴትስ ላይ ሙሉ ለሙሉ ጥገኛ መሆን አደገኛ መሆኑን እንዲያስተውሉ ያደርጋል። ይህም ማለት በዩናይትድ ስቴትስ የምርጫ ውጤት ላይ መተማመን በዋይት ሀውስ ውስጥ ስለ አውሮጳ የሚገደው ሰው እንደማያመጣ ተረድተናል። ይህ በጣም አስፈላጊ ትምህርት ይመስለኛል። ከዚህ አልፎም በእኔ አስተያየት፣ በአሁኑ ጊዜ የአውሮጳ ፍላጎትና የአሜሪካ ፍላጎት የሚመሳሰልበት አጋጣሚ ከቀድሞ ጋር ሲተያይ ትንሽ ነው።